በአሁኑ ወቅት ኢትዮጵያ ውስጥ በጠቅላይ ሚኒስትር ጽህፈት ቤት ከሚዘጋጁ የውይይት መድረኮች ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች የተለያዩ መድረኮችን እየከፈቱ ናቸው። ተቃዋሚ የፖለቲካ ድርጅቶች የሚያሰናዷቸውም የቁጥራቸውን ያህል አይሆን እንጂ፣ አንዳንዶቹ ተመሳሳይ መድረኮች ይዘጋጃሉ። ዛሬም አንድ አዲስ ፓርቲ ያዘጋጀውን የውይይት መድረክ መለስካቸው አመሀ ተከታትለው ዘገባ ልኮልናል። ነጻነትና እኩልነት ፓርቲ የተሰኘ አዲስ ፓርቲ ዛሬ ያዘጋጀው የውይይት መድረክ የኢትዮጵያን የፖለቲካ አጀንዳ አድማስ ማስፋት የሚል ርዕስ ያለው ነበረ። አራት የውይይት መነሻ ሀሳብ ለሚያቀርቡ ሰዎችም አራት የተለያዩ ግን ተያያዥነት ያላቸውን ርዕሶችም አድሏል። የፖለቲካ ፓርቲዎች ዴሞክራሲና የፌዴራል ስርዓት ግንባታ በኢትዮጵያ፣ በኢትዮጵያ የፖለቲካ ትኩረት የተነፈጉ አጀንዳዎች፣ የአርብቶ አደሩ ልማት እንደማሳያ የኢትዮጵያ ፖለቲካ አንኳር አጀንዳዎች እና የኢትዮጵያ የፖለቲካ የወደፊት ትኩረት አቅጣጫ በሚሉ ርዕሶች ላይ ነበረ። የውይይቱ ሐሳብ አቅራቢዎች አጠራጠር ያሉ ንግግሮችን ያደረጉት የፖለቲካ ፓርቲዎች ዴሞክራሲና የፌዴራል ስርዓት በኢትዮጵያ በሚለው ርዕስ መነሻ የመወያያ ሐሳብ የሰጡት ዶክተር ሲሳይ መንግሥቴ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርት ኮሌጅ የሰብአዊ መብቶችና ፌዴራሊዝም መምህር ናቸው። በእሳቸው አመለካከት ባለፉት 27 ዓመታት በኢትዮጵያ ውስጥ ያለው ፖለቲካ ብሔር ተኮር ሆኖ ቆይቷል። ዜጋ ተኮር ሐሳብ ተኮር ርዮት ዓለምን መሠረት ያደረገ ፖለቲካ ወደ ጎን ተገፍቷል ይላሉ። አሁን ያለው የሀገሪቱ ፖለቲካ የሚያጠነጥነው በብሔር በማንነት ዙሪያ ነው። በዚህም ምክንያት በአንድ በኩል የፓርቲዎች ቁጥር እየጨመረ በሌላ በኩል ደግሞ ሐሳብ እየደከመ እንደመጣ ያብራራሉ እናም ዋናው የአገሪቱ የፖለቲካ ችግር ነው ያሉትን በዚህ መንገድ ገልጸውታል። ሐሳብ ተኮር ፖለቲካችን ተዳክሞ ብሔር ተኮር ፖለቲካችን በእጅጉ ተጠናክሮ ከአብሮነት ከአንድነት እና ተመሳሳይ ፍላጎት ያለን ሰዎች በሀሳብ በሰውነታችን ልናሟላው የሚገባውን ነገር ወደ ጎን እየተው በተወሰነ ማንነት ዙሪያ የማተኮር ነገር እናያለን። ስለዚህ ይሄ ለሀገራችን አንድነት እድገት እና የሰለጠነ ፖለቲካ የራሱን አሉታ አስተዋጽኦ እያበረከተ መምጣቱን መመልከት እንችላለን። ዶክተር ሲሳይ መንግስቴ ስለ ኢትዮጵያ የፌዴራል ስርዓትና ስለ ሕገ መንግሥቱ ችግሮችም አንዳንድ ነጥቦችን አንስተዋል። ካነሷቸው ነጥቦች መካከል ሕገ መንግሥቱን ለማሻሻል አንቀጽ ቢኖርም ላለፉት ሃያ አምስት ዓመታት ወይንም ሕገ መንግሥቱ በጸደቀበት ጊዜ ጀምሮ አንድም ማሻሻያ ለመደረጉ የስርዓቱን ኢዴሞክራሲያዊነት እንደሚያሳይ ይጠቁማሉ አለፍ ብለውም ይህን ሕገ መንግሥት ያረቀቁ ወገኖች ቅድሚያ የሰጡት ለሀገር መገንባት ሳይሆን ለመነጣጠል እንደሆነ በምሳሌ ያስረዳሉ። ስለዚህ አሁን በፌዴሬሽን ምክር ቤት እውቅና ያገኙ ሰባ ስድስት ብሔረሰቦች አሉ። ሰባ ስድስት ክልል መመሠረት ይችላሉ ማለት ነው። ኢትዮጵያ ውስጥ ማንም ሊከለክል አይችልም። ማንም ቢጮ ሰም የለው። አሁን የሲዳማ ጥያቄ የደቡብ ላይ አስር እንትንጠየቀ ምናምን ብዙን ሰው ያስደንቀዋል። ያስገርመ እኔ ያስገርመኝ። ምክንያቱም ሕገ መንግስቱ ገና ሲቀረጽ ይሄን ብሎ ነው የተነሳው እና ለምንድን ነው የሚገርመን? ይሄን ማስቀረት የሚቻለው ህገ መንግሥቱ ሲሻሻል ብቻ ነው። በመጨረሻ ማለት እንፈልገው ህገ መንግሥቱ በየጊዜው እየተሻሻለ አሁን ያልናቸውን ችግሮችም ሌሎች ያላነሳዋቸው ችግሮች፣ በርካታ ችግሮች አሉ። እነዚህን በአግባቡ ሊያካትት ሊይዝ የሚችለው እየተሻሻለ ሲሄድ ነው። በዛ መልክ መታሰብ፣ ፖለቲካችንም በዚህ መልክ መቃኘት አለበት። ዴሞክራሲያችንም እስከዚህ ድረስ እውነተኛ መሆን መቻል አለበት። አለዚያ የውሸት ነው የሚሆነው። የሚል መልዕክትን ያለን የኢትዮጵያ የፖለቲካ አንኳር አጀንዳዎች በሚል ርዕስ የመወያያ መነሻ ሐሳብ ያቀረቡት በፕሪቶሪያ ዩኒቨርሲቲ ደቡብ አፍሪካ መምህር የሆኑት ዶክተር መላኩ ተገኝም ህገ መንግሥት መሻሻል አለበት በሚለው ሐሳብ ላይ የበኩላቸውን አክለው ነበረ። ኮንስቲቱሽን ልክ እንደ መጽሐፍ ቅዱስ ወይም እንደ ቆራን የማይነካ የማይገረሰስ፣ የማይለወት ተደርጎ ተወስዷል። ማንኛውም ፖለቲካል ፌኖሜና በተወሰነ ደረጃ በተወሰነ ጊዜ ኤመርጅ የሚያደርገው በጊዜው ባለው በጊዜ በነበረው ሁኔታ ነው። ያ ሁኔታ ደግሞ ዘላለም ይኖራል ማለት አይደለም። ሁኔታዎች መቀየራቸው አይቀርም። ስለዚህ ሁኔታዎች ሲቀየሩ ህጎችም መቀየራቸው አይቀርም። ስለዚህ ኮንስቲቱሽንም ደግሞ መቀየር አለበት። ሊቀየር የሚችልበት ሁኔታ መኖር አለበት። የኢትዮጵያ ፖለቲካ የወደፊት አቅጣጫ በሚለው ርዕስ ላይ አስተያየታቸውን የሰጡት የባንክ ባለሙያውና ቀደም ባሉት ዓመታት በኢትዮጵያ ፖለቲካ ውስጥ ንቁ ተሳታፊ የነበሩት አቶ ሙሼ ሰሙ ናቸው። አቶ ሙሼ ሰሙ በሀገሪቱ ውስጥ ስላለው ወይም እየታየ ስለሚገኘው የለውጥ ምንነትና ትርጉም ከስምምነት መድረስ አለብን ይላሉ። የለውጥ ኃይል ነኝ ብሎ ለውጥን አምጥቻለሁ የሚለው ኃይል ሌላ የለውጥ አጀንዳ እንዲመጣ አይፈልግም፣ ስለዚህ ግጭትን ሊጋብዝ ይችላል። አይ ለውጥ አልመጣም የሚለው ኃይል ደግሞ አዲስ የለውጥ አጀንዳ ኢንትሮዲውስ ማድረግ ስለሚፈልግ ሌላ ግጭት ይዞ ሊመጣ ይችላል ብዬ አስባለሁ እና ይህንን ወደኋላ ተመልምልሰን መመርመርና በቅጡ መፈተሽ አለብን። የወደፊት ህይወታችንን የተሻለ ለማድረግ ስንመኝ ማለት ነው። ቅድም እንዳልኩት ሁላችንም እንደ ሰው ፍላጎታችን ወይንም መሰረታዊ መነሻችን የተሻለ ቁሳዊና ስነ ልቦና እርካታን ማግኘት ይሄን ቁሳዊና ስነ ልቦና እርካታ ለማግኘት በምናደርገው ትግል ውስጥ የአንድነት አጀንዳው ቅድም እንዳልኩት ኢትዮጵያዊነት ብሎ የሚያራምደው የብሔር ፖለቲካ የሚያራምደውና የብሔር ፖለቲካን ደግሞ ሌሎች በማግለል ላይ የሚያካሄደው ኃይሎች የሚፈጥሩት ግጭት የመነሻችንም የመድረሻችንም ወይንም የግባችን ውጤት መለኪያ ይሆናሉ የሚል እምነት ነው ያለኝ። የተነሱት ሐሳቦች አያሌና የተለያዩ ናቸው። የውይይቱን ሁለተኛ ክፍል በሌላ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ